የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 15 2015 ዓ ም ዝግጅታችን ጀመረ። የዜጎችን ህጋዊና ሰብአዊ መብቶች ጥሰዋል ያላቸውን 157 የፖሊስ አባላትና አዛዦች ከስራ ማሰናበቱን የሲዳማ ክልል የሰላምና ጸጥታ ቢሮ አስታወቀ። ከተጠርጣሪ ጋር አብሮ መብላት፣ አብሮ መጠጣት፣ እስር ቤት ጫት ማስገባት፣ እዛ ጠጥቶ መስከር፣ በመስከራቸው ደግሞ የመንግስት መሳሪያን ማጥፋት ወዘቴ አይነት የታየባቸው ናቸው። ሌሎቻቸው አስገድዶ በመድፈር በጠለፋ የተሳተፉም መኖራቸውን እነዚህ በህግ አግባብ እንዲታየቁ የተደረገባቸው ናቸው። በሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ የሆኑትን አቶ አለማየሁ ጢሞቴዎስና የሰማችሁት የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን በሰዴን ሶዶ ወረዳ አስተዳዳሪ መገደላቸውን እንዲሁም ሌሎች የሀገር ውስጥና የውጭ ዘገባዎችንም አካተናል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ ቆንጅ ይታየናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን፣ እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና ያለም ዜና እናስቀድም። በድጋሚ እንደምናመሻችሁ ዜናውን የማቀርብላችሁ እንግደ ወልደ ነኝ የኢትዮጵያ በአባይ ግድብ ላይ አራተኛ ዙር ሙሌት ለማድረግ በዝግጅት ላይ መሆኗ የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ትናንት በፔንታጎን ጉብኝት ማድረጋቸው እንዲሁም የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በዋይት ሀውስ ተቀብለው ማነጋገራቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ኢትዮጵያ በአባይ ግድብ ላይ አራተኛ ዙር ሙሌት ለማድረግ በዝግጅት ላይ መሆኗን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ አስታውቀዋል። 4.2 ቢሊዮን ዶላር ይፈጃል የተባለው ታላቁ የኢትዮጵያ ህዳሴ ግድብ ከተጀመረ አንስቶ በታችኛው ተፋሰስ አገሮች ተቃውሞ ቢገጥመውም አገሪቱ ግንባታውን ቀጥላለች። የህዳሴው ግድብ አራተኛ ሙሌት ተቃርቧል። ያለፉት ሶስት ሙሌቶች የታችኛው ተፋሰስ አገሮችን አላወኩም። ቀጣይ ሙሌቶችም የተለዩ አይሆኑም ሲሉ ደመቀ መኮንን መናገራቸውን የኤኤፍፒ ሪፖርት አመልክቷል። የጋራ የሆነውን የአፍሪካ ወንዝ ለብቻ ለመጠቀም የሚሹ ኃይሎች አሉታዊ ትርክትን ተቋቁሞ ፕሮጀክቱ ወደ መጠናቀቁ እየተቃረበ ነው ሲሉ አክለዋል ደመቀ መኮንን። ኢትዮጵያ ሙሌቱን እንድታቆም ግብፅ በተደጋጋሚ ስትጠይቅ ቆይታለች። ደመቀ መኮንን በተናገሩበት ከፍተኛ የሚኒስትሮች ጉባኤ ላይ ከኡጋንዳ፣ ኮንጎ፣ ዲሞክራቲክ ሪፐብሊክ፣ ደቡብ ሱዳንና ታንዛኒያ ተወካዮች ተገኝተዋል። ሱዳንም ሆነች ግብፅ በጉባኤው ላይ እንዳልተሳተፉ የኤኤፍፒ ዘገባ አመልክቷል። የሱዳኑ ፕሬዝደንት አብዱልፈታህ አልቡራን አዲስ አበባና ካርቱም በግድቡ ላይ በአንድ ላይ የተሰለፉና የተስማሙ ናቸው ሲሉ ባለፈው ጥር መናገራቸውን ዘገባው አስታውሷል። በተፈጥሮ አደጋዎች የተጎዱ አገራትን ለማገዝ የብድር ክፍያ እፎይታን ጨምሮ የሚወሰዱ ሌሎች እርምጃዎችን የዓለም ባንክ ዋና ኃላፊ ዛሬ ሐሙስ ይፋ ያደርጋሉ። ኃላፊው እርምጃዎቹን ይፋ የሚያደርጉት አዲስ ዓለም አቀፍ የገንዘብ ሥርዓት አጀንዳን ለማበረታታት ፓሪስ ፈረንሳይ ላይ እየተካሄደ ባለው የዓለም መሪዎች ጉባኤ ላይ ነው። የዚህን ዝርዝር ስመኝሽ የቆየት አቀርብልናለች። በደርዘን የሚቆጠሩ የአፍሪካ መሪዎችን የቻይና ጠቅላይ ሚኒስትርንና የብራዚል ፕሬዝዳንትን ጨምሮ ወደ አርባ የሚጠጉ የዓለም መሪዎች በፈረንሳይ ዋና ከተማ በሚካሄደው አዲስ ዓለም አቀፍ የገንዘብ ስርዓት ጉባኤ ላይ ከዓለም አቀፍ ተቋማት ጋር ይሰበሰባሉ የጉባኤው ዋና ዓላማ እንደ ቡድን ሀያ ዓለም አቀፉ የአየር ንብረት ለውጥ ጉባኤ ዓለም አቀፍ የገንዘብ ድርጅት ወይም አይኤምኤፍ የዓለም ባንክና የተባበሩት መንግስታት ድርጅት ባሉ አካላት ውሳኔ ለማግኘት እየታሹ ያሉ ተነሳሽነቶች ከፍተኛ መግባባት አግኝተው ወደፊት እንዲራመዱ በማድረግ ዝቅተኛ ቢ ላላቸው ሀገራት የቀውስ ጊዜ የሚደረግ የገንዘብ ድጎማን ማሳደግ ከዓለም ጦርነት በኋላ የተቋቋሙትን የገንዘብ ስርዓቶች ማሻሻልና የአየር ንብረት ለውጥን ለመቋቋም የሚያስችሉ የገንዘብ ድጋፎችን መፍጠር ነው። በጉባኤው ላይ የሚሳተፉ መሪዎችም እንደ ዓለም ባንክ ያሉ የጋራ የልማት ባንኮች ለአደጋ ጊዜ የተመደበውን ተቀማጭ ገንዘብ ከፍ በማድረግ የማበደር አቅማቸውን እንዲያሳድጉ የሚደረገውን ግፊት ለመደገፍ መዘጋጀታቸውን ሮይተርስ የተመለከተው የጉባኤው ረቂቅ መግለጫ አመልክቷል። በጉባኤው ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም የአፍሪካ ሀገራት ከዚህ ቀደም ታይቶ የማይታወቅ የገንዘብ ችግር እንደገጠማቸውና ይህም ከልማት ይልቅ እዳን በመቆጣጠር ላይ እንዲያተኩሩ እንዳስገደዳቸው ገልጸዋል። ፕራይቬት አንድ ፐብሊክ ዴት ሀዝ ሪችድ ኒው ሀይት በአብዛኞቹ ዝቅተኛ ገቢ ባላቸው ሀገራት የግልና የመንግሥት ዕዳ ታይቶ የማያውቅ ከፍታ ላይ ደርሷል። የመንግሥት ራስ ምታት ስለ ልማት ማሰብ ሳይሆን ዕዳን እንዴት መቆጣጠር እንደምንችል ማሰብ ሆኗል። ጥረታችን ሁሉ ከልማት ይልቅ ዕዳ መቆጣጠር ላይ ነው። እነዚህን ሁሉ ቀውሶች ማስተናገድ ራሱን የቻለ ችግር ያልሆነ ይመስል አስከፊ የአየር ንብረት ተጽዕኖም ተጋፍጠናል። ጠቅላይ ሚኒስትር አብይ አህመድ አክለው የጋራ የልማት ባንኮች በአህጉሪቱ የሚስተዋሉ ቀውሶችን ለመቅረፍ የበለጠ ሚና መጫወታቸውን ማረጋገጥ አለባቸው ሲሉ አሳስበዋል። የወለድ መጠናቸው አነስተኛና የክፍያ ዘመኑ የተራዘመ የገንዘብ ብድርና እርዳታዎችን ማሳደግ ያስፈልጋል። በዚህ አይነት ያለሰለሰ የገንዘብ ድጋፍና እርዳታ ካልሆነ በስተቀር ዛሬ የምናያቸው የተሳሰሩ ተግዳሮቶች አሁን ነገሮችን በምናስኬድበት መልኩ አይፈቱም። ተጨማሪ ቀውሶችን የምንቀንስበትና የልማት ግቦች ላይ የምናተኩርበት ብቸኛው መንገድ ያ ነው። የዓለም ባንክ የሚወስዳቸው እርምጃዎች ለታዳጊ ሀገራት በተወሰነ መልኩ የገንዘብ እፎይታን እንዲሰጡ ሆነው የተነደፉ መሆናቸው ተገልጿል። በዩክሬን የሚካሄደውን ጦርነት፣ የአየር ንብረት ለውጥ ያመጣውን ቀውስ፣ የሀብት ልዩነት መስፋትና የእድገት ዮሐንስን በመግለጽም የዓለም መሪዎቹ የዓለም ባንክና ሌሎች የጋራ የገንዘብ ተቋማት አዲስ ራዕይ እንደሚያስፈልጋቸው አስምረውበታል። የስፔን የባህር ጠረፍ ጠባቂዎች በአንዲት ጀልባ ላይ ተሳፍረው በአትላንቲክ ውቅያኖስ ላይ ይጓዙ የነበሩ ሰባ ፍልሰተኞችን መታደጋቸውን አስታውቀዋል። ግራን ካናሪያ በተባለችው የስፔን ደሴት 15 ኪሎ ሜትር ላይ ጀልባ ይቱን እንዳገኙ ያስታወቁት የጠረፍ ጠባቂዎች ከፍልሰተኞቹ መሃል ህጻናት የሚገኙበታል ብለዋል። ፍልሰተኞቹ በአቅራቢያው ወደሚገኝ ደሴት ተወስደው በቀይ መስቀል እንክብካቤ የተደረገላቸው ነው ተብሏል። ባለፉት ስድስት ወራት ብቻ ወደ ስድስት ሺህ የሚጠጉ ፍልሰተኞች ካናሪ ደሬስ መድረሳቸውን የስፔን መንግሥት አስታውቋል። ይህም ካለፈው ዓመት ሲነጻጸር 31 በመቶ ጭማሪ አሳይተዋል ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የዩናይትድ ስቴትሱ የመከላከያ ሚኒስትር ሎይድ ኦስትን የሶማሊያውን ፕሬዚደንት ሀሰን ሼክ መሐሙድ ትናንት በፔንታጎን ተቀብለው አነጋግረዋል። ሁለቱ ወገኖች በመከላከያ ትብብርና በቀጠናው ባሉ የጸጥታ ስጋቶች ላይ ተነጋግረዋል። ሶማሊያ በአሁኑ ወቅት በአልሸባብ ላይ የምታደርገውን ዘመቻና ሶማሊያውያን በመክፈል ላይ ያሉትን መሥዋዕትነት ሎይድ ኦስትን አድንቀዋል። በማዕከላዊ ሶማሊያ በአልሸባብ ላይ የተደረገው ውጤታማ ዘመቻና ቀጣይነት ያለው ድል እንዳበረታታቸው ኦስቲን ገልጸዋል። በሶማሊያ የሚገኘውን የአፍሪካ ኅብረት ሰላም አስከባሪ ኃይል ለመቀነስ ዝግጅት በሚደረግበት በዚህ ወቅት የዓለም አቀፍ ድጋፍ እና ቅንጅት አስፈላጊነት ላይ ሁለቱ ወገኖች መወያየታቸውን የአሶሴትድ ፕሬስ ዘገባ አመልክቷል። የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ በበኩላቸው ጠንካራና የተረጋጋች ሶማሊያን ለመገንባት አሜሪካ በማሳየት ላይ ላለችው ቀጣይነት ያለው ወታደራዊና ሌላም ትብብር አመስግነዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በዋይት ሀውስ ተቀብለው አነጋግረዋል። ዓለም የገጠማት ችግር ህንድና አሜሪካ ተቀራርበው እንዲሰሩ የሚጠይቅ ነው ሲሉ ተደምጠዋል። ባይደን ያንንም በማድረግ ላይ ነን ሲሉ አክለዋል። የሞዲ ጉብኝት ነጻ፣ ግልጽ፣ የበለጸገና ደህንነቱ የተጠበቀ ኢንዶ ፓሲፊክ ቀጠናልን የሚፈጥርና በቴክኖሎጂ መከላከያ፣ ንጹሕ ኃይል እንዲሁም በህዋ መስክ የሁለቱን አገራት ትብብር የሚያጠናክር ነው ብሏል። ሁለቱ መሪዎች ከመገናኘታቸው ቀደም ብሎ የወጣው የዋይት ሀውስ መግለጫ ሞዲ በቆይታቸው ለዩናይትድ ስቴትስ ምክር ቤት ንግግር እንደሚያደርጉ ይጠበቃል። ለሞዲ ባልተለመደ ሁኔታም ሁለቱ መሪዎች አንድ ላይ በመሆን ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። ላለፉት ሁለት አስርተ ዓመታት ህንድ የዩናይትድ ስቴትስ መንግሥት ቁልፍ አጋር መሆኗን ለማሳየት ከዚህ በፊት የነበሩት አራት ፕሬዚደንቶች ወደ ህንድ 15 ሰዓታት የሚፈጀውን ጉዞ አድርገዋል። እንደ ባይደን ግን በዚህ ደረጃ ሞዲን በክብር የተቀበለ ፕሬዚዳንት አልነበረም ሲሉ የቪኦኤ የዋይት ሀውስ ዘጋቢዎች በሪፖርታቸው አመልክተዋል። ሙሉ የክብር ዘብ አቀባበልና ከዋይት ሀውስ ባሻገር በሚገኘው ብሌር ሀውስ ተብሎ በሚጠራው የእንግዳ መቀበያ የራት ግብዣ ተደርጎላቸዋል። ቻይና ኃይልን በመጠቀም ታይዋንን ለመቀላቀል እንዳትሞክር ማስጠንቀቃቸውን የጀርመኑ መርሃ መንግሥት ኦላፍ ሾልቭ ዛሬ ለአገሪቱ ፓርላማ ባደረጉት ንግግር አስታውቀዋል። ኦላፍ ሾልዝ ማስጠንቀቂያውን የተናገሩት በሳምንቱ መጀመሪያ ላይ በቻይናው ጠቅላይ ሚኒስትር ሊ ቻንግ ከተመራ ቡድን ጋር ባደረጉት ውይይት መሆኑን ገልጸዋል። በተናጠል ውሳኔና በኃይል በምስራቅና ደቡብ ቻይና ባህር ላይ ያለውን ሁኔታ ለመቀየር የሚደረግ ማንኛውንም ጥረት እንቃወማለን ብለዋል ሾልዝ ለፓርላማው ባደረጉት ንግግር። በቻይና በሚታየው የሰብአዊ መብት ረገጣና የሕግ የበላይነት አለመከበር ያሳስበናል ሲሉ አክለዋል። ታይዋንን በኃይል ለመቀላቀል የምትዝዝተው ቻይና በታይዋን አቅራቢያ የምታደርገውን ወታደራዊ እንቅስቃሴ ጨምራለች። ታይዋን በበኩሏ ጥቃት ቢደርስባት ራሷን እንደምትከላከል አስታውቃለች። በመጨረሻም አምስት ሰዎችን ይዛ ባለፈው እሁድ ወደ ባህር የጠለቀችውና ደብዛዋ የጠፋው ሰርጓጅ ጀልባ የያዘችው ኦክሲጅን ዛሬ ሐሙስ እንደሚያልቅ ሲጠበቅ ፍለጋው ተጧጥፎ ቀጥሏል። ለ96 ሰዓት ሊቆይ የሚችል መጠን ያለው ኦክሲጅን ይዛ አምስት ቱሪስቶችን አሳፍራ ከሴንት ጆን ካናዳ ባህር ዳርቻ ባለፈው አርብ የተነሳችው ሰርጓጅ ጀልባ ከመቶ ዓመት በፊት የታይታኒክ መርከብ ወደ ሰመጠችበት አካባቢ በመጓዝ ከዛም ወደ ታች አራት ኪሎ ሜትር ከባሕሩ ጠልቃ በመቅዘፍ ላይ ነበረች። ከእሁድ አንስቶ ግን ከተቆጣጣሪዋ እናት መርከብ ጋር የነበራትን ግንኙነት አቋርጣለች። ለተጓዦቹ ሕይወት የሚሰጠው ኦክሲጅን ዛሬ ሐሙስ ማለዳ እንደሚያልቅ ሲገመት ዓለም አቀፍ የባህር ጉዳይ አዋቂዎችና የነፍስ አድን ሠራተኞች በውስጡ ያሉትን ሰዎች በሕይወት ለማግኘት ርብርባቸውን ቀጥለዋል። በውስጧም አንድ የታይታኒክ ታሪክ አዋቂ ፓኪስታናዊ አባትና ልጅ፣ አንድ አውሮፕላን አብራሪ እና አንድ እንግሊዛዊ ተጓዥ ይገኙበታል። ባለፉት ሁለት ዓመታት አርባ ስድስት የሚሆኑ ተጓዦች ታይታኒክ ወደ ሰመጠችበት አካባቢ በሰማጭ ጀልባዋ ጠልቀው የመጎብኘት እድል እንደነበራቸው ለማወቅ ተችሏል። አድማጮች፣ በዚሁ የምሽቱን ዜና እናጠቃልላለን። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። መልካም ምሽት። እንግዱን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሰኔ 15 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማኅበራዊ ድኅረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። ዝግጅቶቻችን ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ ጋብዛለሁ። ወደ ቀዳሚው የአበየረ ዘገባ እንለፍ። የዜጎችን ህጋዊና ሰብአዊ መብት ጥሰዋል ያላቸውን 157 የፖሊስ አባላትና አዛዦች ከስራ ማሰናበቱን የሲዳማ ክልል የሰላምና ጸጥታ ቢሮ አስታወቀ። ከተሰናባች የጸጥታ አካላት መካከል 27ቱ በህግ እንደሚጠየቁና ሌሎች 35 አባላት ደግሞ ከባድ ማስጠንቀቂያ እንደተሰጣቸውም የቢሮው ኃላፊ አቶ አለማየሁ ጢሞቴዎስ ለአሜሪካ ድምጽ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው። የስዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ለአሜሪካ ድምፅ እንደገለጹት ክልሉ እርምጃ የወሰደው ስርዓትና ህግ አልተከተለውም ባሏቸው የፖሊስ አባላትና አመራሮች ላይ ነውም። በክልሉ ውስጥ አጠቃላይ በግምገማ ሂደት ውስጥ ያለፉት አስራ ሶስት ሺ ስድስት መቶ የሰራዊት አባላትና አመራሮች ነበሩ። ከእነዚህ ውስጥ ሶስት መቶ አምስት አመራርና አባላት በከፍተኛ የመጨረሻ ለስድስት ወር የሚቆይ ከባድ ማስጠንቀቂያ ተሰጥቶባቸዋል። መቶ ሀምሳ ሰባት አመራርና አባላት ከኃላፊነታቸው እንዲታገዱ ከስራቸውም እንዲባረሩና የግል ኑሯቸውን እንዲጀምሩ የተወሰነባቸዋል። ከእነዚህ ውስጥም ሀያ ሰባቱ በህግ እንዲጠየቁ በህግ የሚያስጠይቃቸው ኤሌመንት ስለፈጸሙ አባላቱ ተሳተፉባቸው ያሏቸውን የወንጀል አይነቶች የዘረዘሩት ኃላፊው ህግ ተላልፈዋል ተብለው በሚያዙ ተጠርጣሪዎች ላይ የሰብአዊ መብት ጥሰት መፈጸም ዋነኛው ነው ብሏል። ትልቁና ዋናው ጉዳይ የሰብአዊ መብት አያያዝ ጉዳይ ነው። ህግንና ህግን ተከትሎ ከመፈጸም ጋር የታዩ ጉድለቶች፣ አንዳንድ ጊዜ ከህገ ወጥ ነጋዴዎች ጋር የማበር መንግስት ህገ ወጦቹን ለመቆጣጠር በሚያደርጋቸው እንቅስቃሴዎች ውስጥ መረጃ የማውጣት ስራ አስቀድሞ ለህገ ወጦች እ ከተለያዩ ግለሰቦች በተለይ ለባለሀብቱ በመወገን ባለሀብቱ የበላይ እንዲሆን ዝቅተኛ ኑሮ ላይ ያለው ደግሞ እንደፈለገ የሚቀጠቀጥበት አይነት ሂደቶችንም አይተናል። የሚፈልጉትን አርብ አስሮ ሰኞ የመፍታት አይነት ሁኔታዎችንም አይተናል። ከግል ፍላጎታቸው ህግ ከማይፈቅደው ውጭ የሚያደርጉ አባላቶችም እነዚህ ከተባረሩት ውስጥ ያሉ መሆናቸውን የህግ የበላይነትን እንዲያረጋግጡና እንዲያስከብሩ ኃላፊነት የተጣለባቸው የፖሊስ አባላት ራሳቸው ህግ ተላልፈው ተገኝቷል፣ በማለት አብራርቷል። በከተሞች በተለይ በክልሉ በሚገኙ ትላልቅ ከተሞች አምስትና ስድስት ከተሞች ላይ ያየናቸው ናቸው ችግሮች። በሌብነት ውስጥ በከፍተኛ ሁኔታ የተሰማሩ የፖሊስ አባላት እና አመራሮች መኖራቸውን አይተናል። ሁለተኛ በስርቆት ላይ የተሰማሩ ሶስተኛ በተለይ በምርመራ ዘርፍ ላይ ያሉ ተጠርጣሪው ወደ ህግ ከመጣ በኋላ ተጠርጣሪ የያዛቸው ንብረቶች እንደ እግዝብትነት ከተያዙ በኋላ ተጠርጣሪው በሌላ ጊዜ በዋስ ወጥቶ ከሄደ በኋላ እነዚህን እግዝብቶች ለግላቸው የመጠቀም አይነት ሁኔታዎችን ያየንበት ሁኔታ ነው ያለው። የመንግስት መለዮን ለብሶ በመለዮ ብቻ በማስፈራራት የሚሰሩት የወንጀል ድርጊቶች መኖራቸውን አይተናል። ግንቦት 15 ቀን 2015 ዓመተ ምህረት በሐዋሳ ከተማ ተፈጸመውን ጨምሮ በጠለፋና በአስገድሮ መድፈር ወንጀል የተጠረጠሩ የፖሊስ አባላት ደግሞ በህግ እንዲጠየቁ ትዕዛዝ መተላለፉን ማስታውቀዋል። እነዚህ በህግ የሚያስጠይቃቸው ጉዳዮች ምንድን ነው? አንደኛ ተጠርጣሪ እስር ቤት መጥቶ ከተጠርጣሪ ጋር አብሮ መብላት፣ አብሮ መጠጣት፣ እስር ቤት ጫት ማስገባት፣ እዛ ጠጥቶ መስከር በመስከራቸው ደግሞ የመንግስት መሳሪያን ማጥፋት ወዘተ አይነት የታየባቸው ናቸው። ሌሎቻቸው አስገድዶ በመድፈር በጠለፋ የተሳተፉ መኖራቸውን እነዚህ በህግ አግባብ እንዲጠየቁ የተደረገባቸው ናቸው። በቀጣይነትም ከህብረተሰቡ ተወካዮች ጋር በዚህ ጉዳይ ላይ ውይይት እንደሚደረግ ነው ያመላከቱትም። ሁሉም ባይባል ውስን ፐርሰንት በእኛ ጸጥታ መዋቅር ውስጥ ያሉ አካላት ሌቦች መሆናቸውን አይተናል። ጸጥታ አካሉን ሌባ ከሆነ ህዝብ ተስፋ ይቆርጣል። ተስፋ ከቆረጠ የኃይል አማራጮችን ይመርጣል። የኃይል አማራጮችን ከመረጠ አገር ይፈርሳል። ለዚህ ጉዳይ እናንተ ምን ትላላችሁ? ብለን ወደ ህዝብ ለመቅረብ አሁን ከሚቀጥሉ ሳምንት በኋላ ከክልሉ ከጫፍ እስከ ጫፍ በሰላም ጉዳይና በመልካም አስተዳደር ጉዳይ ላይ ከፍተኛ የሆነ ህዝባዊ ውይይቶች ይኖሩናል። በክልሉ መንግስት ከስራ ከተሰናበቱ የፖሊስ አባላት አስተያየት ለማካተት ያደረግነው ጥረት ፈቃደኛ ባለ መሆናቸው ሐሳባቸው አልተካተተም። ከስራ መባረራቸው የተገለጸው የፖሊስ አባላት ከሳጅን እስከ ኢንስፔክተርና የወረዳ ፖሊስ ጽህፈት ቤት አዛዥ ደረጃ ድረስ የሚገኙ ሲሆን ምርመራው የተደረገባቸውም ባለፈው አንድ ወር ውስጥ እንደሆነም የክልሉ የሰላምና ጸጥታ ቢሮ ኃላፊ አስታውቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁን ደግሞ ወደ ትንታኔው መጽሔት እንለፍ። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የሰዴን ሶዶ ወረዳ አስተዳዳሪ አቶ በቀለ ቀጫ ባለፈው ማክሰኞ ማንነታቸው ባልታወቀ ታጣቂዎች መገደላቸውን የወረዳው ኮሚኒኬሽን ጽህፈት ቤት አስታወቀ። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ መረጃው ቢደርሰውም ግዲ ስለ ግድያው በቦታው ተገኝቶ ማጣራት አለመቻሉን ገልጿል። ናኮር መልካ አጭር ዘገባለሁ በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የሰዴን ሶዶ አስተዳዳሪ የነበሩት አቶ በቀለ ቀቻ ማንነታቸው ባልታወቀ ታጣቂዎች መገደላቸውን ያስታወቀው የደቡብ ምዕራብ ሸዋ ዞን ኮሚኒኬሽን ጽፈት ቤት ነው። የዞኑ ኮሚኒኬሽን ጽፈት ቤት በፌስቡክ ገጹ ላይ እንዳሰፈረው አስተዳዳሪው በአዳማ ከተማ ስብሰባ ተሳትፈው ከተመለሱ በኋላ እሁድ ምሽት ሶስት ሰዓት አካባቢ ኢልወረዳ አስጎሪ ከተማ ከሚገኘው መኖሪያ ቤታቸው ማንነታቸው ባልታወቀ ሰዎች መወሰዳቸውን አመልክቷል። ባለፈው ማክሰኞ ሰኔ 2015 ዓ.ም ደግሞ መገደላቸውንም ጠቁሟል። የደቡብ ምዕራብ ሸዋ ዞን አስተዳዳሪ አቶ ታዬ ጉዲሳ ባሰፈሩት የሐዘን መግለጫ አቶ በቀለ ጠላት በወሰደው ጭካኔ የተሞላበት ድርጊት ተገድለዋል ብለዋል። ጠላት በማለት የጠቀሱትን አካል ማንነት ግን አልገለጹም። አስተዳዳሪው የህዝቡን ጥቅም ለማስከበር ቁርጠኛ የሆኑና ከራስ ወዳድነት ነፃ የሆኑ መሪ ነበሩ በማለትም አክለዋል። አቶ ታዬ የአቶ በቀለ ቀቻ የቅብር ስነስርዓት ዛሬ መፈጸሙን የሰዴን ሶወዶ ወረዳ ኮሚኒኬሽን ጽህፈት ቤት አስታውቋል። በአስተዳዳሪው ግድያ ዙሪያ ከሰዴን ሶወዶ ወረዳና ከምዕራብ ሸዋ ዞን እንዲሁም ከኦሮሚያ ክልል ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በኦሮሚያ ክልል የዚህ አይነቱ ግድያ ሲፈጸም የመጀመሪያው አይደለም። በምዕራብ ሸዋ ዞን የአዳ በርጋ ምክትል አስተዳዳሪ አቶ አብዲሳ ቀነኒ ባለፈው ሰኔ አንድ ቀን በበካቴ ከተማ በመኖሪያ ቤታቸው አቅራቢያ ማንነታቸው ባልታወቁ ታ ታጣቂዎች መገደላቸውን የዞኑ ኮሚኒኬሽን ጽፈት ቤት ገልጾ ነበር በተመሳሳይ ሁኔታ በመጋቢት ወር 2015 የነቀምቴ ከተማ ብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ደሳላኝ ቦኮንጃ ማንነታቸው ባልታወቀ ታጣቂዎች መገደላቸውን የከተማው አስተዳደር መግለጹን መዘገባችን ይታወሳል ባለፈው ማክሰኞ በሰዴን ሶዶ ወረዳ አስተዳዳሪ ላይ የተፈጸመውን ግድያ ጨምሮ በሌሎችም አካባቢዎች እየተፈጸመ ስላለው ግድያ መረጃ እንዳለው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በስፍራዎቹ ተገኝቶ ስለ እንዳያጣራ የጸጥታ ሁኔታ እንቅፋት እንደሆነበት አስታውቋል። በምዕራብ ኦሮሚያ የተለያዩ አካባቢዎች በንጹዋን ዜጎች ላይ ስለሚፈጸሙ ግድያዎችም እንደዚሁ መረጃ ቢደርሰውም ባለው የጸጥታ ሁኔታ ምክንያት ግን በስፍራው ተገኝቶ ለማጣራት አስቸጋሪ እንደሆነ ገልጿል። መንግሥት ለችግሩ መፍትሄ እንዲሰጥና የሰላማዊ ሰዎችን ግድያና መፈናቀል እንዲሁም ንብረት መውደም እንዲያስቆም በተደጋጋሚ እያሳሰበ መቆየቱንም ኢሰመኮ አመልክቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ወደ ጎረቤት ሀገር ሱዳን ስንሻገር ደግሞ የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም በሱዳን ለሁለት ወራት የዘለቀው ሁከት በጤና አገልግሎት አሰጣጥ ላይ ከፍተኛ ጫና በማሳደሩ 11 ሚሊዮን ሰዎች እርዳታ እንደሚያስፈልጋቸው አሳስበዋል። በሱዳን የ72 ሰዓታቱ ተኩስ አቁም ካበቃ በኋላ በዋና ከተማዋ ካርቱምና አካባቢዋ በጦር ሰራዊቱና በፈጥኖ ደራሽ ኃይሎች መካከል ከባድ ውጊያ ከትላንትና እሮብ ጠዋት ጀምሮ ቀጥሏል። የአሜሪካ ድምጽ ዘጋቢ ማይክል አቲት ከደቡብ ሱዳን ጁባ ያደረሰንን ዘገባ ከአጃንስ ፍራንስ ፕሬስ ዘገባ ጋር አጠናብሮ ደረጀ ደስታ እንደሚከተል ያቀርበዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ትናንት ረቡ ጄኔቭ ውስጥ ለጋዜጠኞች በሰጡት መግለጫ በሱዳን ለሁለት ወራት በዘለቀው ግጭት የጤና አገልግሎት ዘርፉ ክፉኛ በመጎዳቱ 11 ሚሊዮን ሰዎች የጤና እርዳታ ያስፈልጋቸዋል ብለዋል። በግጭቱ በተጎዱ አካባቢ ከሚገኙ የጤና ተቋማት ሁለት ሶስተኛው የሚሆኑት አገልግሎት የማይሰጡ ናቸው ያሉት ቴዎድሮስ በጤና ተቋማት፣ በመድኃኒት መጋዘኖች፣ በአምቡላንሶችና የጤና ሰራተኞች ላይ የሚደርሱ ተደጋጋሚ ጥቃቶች ህሙማንና የጤና ሰራተኞች ወደ ሆስፒታል እንዳይደርሱ አድርገዋቸዋል ሲሉ ተናግረዋል። የዓለም ጤና ድርጅት ግጭቱ ከጀመረበት ጊዜ አንስቶ በጤና ተቋማት ላይ 46 ጥቃቶች መካሄዳቸውን አረጋግጧል ብለዋል ቴዎድሮስ የተባበሩት መንግስታት ድርጅት ባለስልጣን። ባለፈው ሳምንት የዓለም ጤና ድርጅት በሱዳን በሁከት ምክንያት እየጨመረ የሚሄደውን የጤና ፍላጎት ለማሟላት 145 ሚሊዮን ዶላር የሚጠይቅ አዲስ የገንዘብ ድጋፍ ጠይቋል። በሌላም በኩል በሱዳን የ72 ሰዓታት የተኩስ አቁም ስምምነት ካበቃ በኋላ በዋና ከተማዋ ካርቱምና አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል የሚካሄደው ውጊያ ከትናንት ረቡ ጠዋት ጀምሮ ቀጥሏል። የሶስት ቀናት የእርቅ ስምምነቱ ትናንት ረቡ ጠዋት እንዳበቃ በካርቱምና እህት ከተማ በሆነችው ኦምዱርማን የተኩስ ድምፆች ይሰሙ እንደነበር ነዋሪዎች ተናግረዋል። ይህ በሰላማዊ ነዋሪዎች ዘንድ የነበረውን ፍርሃት በድጋሚ ቀስቅሷል። የካርቱም ነዋሪ የሆኑት ኦማር ሐሰን የፈጥኖ ደራሹ ጦር ለበርካታ ጊዜ ሊቆጣጠረው ሞክሮ ባልተሳካለትና በሱዳን ጦር ቁጥጥር ስር በሚገኘው የወታደራዊ ምህንድስና ክፍል ህንፃ አካባቢ የተኩስ ድምፆችን መስማታቸውን ተናግረዋል። في جنوب مدينة أم درمان دارت اشتباكات هي الأعنف من نوعها صباح اليوم. ربط أوات بدبوب أم درمان بسليم بمهندس النوم كبابي كبار جيتوش تكستوال تقاتو كالفتيهاب كأمبار إل منصورة ከኦልዶሃና አባሳ እንዲሁም ከሌሎች አካባቢዎች ይሰማ ነበረ። ለሦስት ቀናት የቆየው የተኩስ አቁም ስምምነት ብዙ ጊዜ የማይገኝ መጠነኛ ፎይታ በማስገኘቱ የካርቱምና ኦምዱርማን ነዋሪዎች ከቤታቸው በመውጣት ምግብ ለማግኘት ችለው ነበር። ይሁን እንጂ የደቡብ ኦምዱርማን አጎራባች ሳሌህ ነዋሪ የሆኑት ማናል ኦስማን ውጊያው ተባብሷል ይላሉ። አስፈላጊ ሸቀጦች እንደገና በማለቃቸው ቤተሰቦች መሰረታዊ አገልግሎቶችን ማግኘት አለመቻላቸውንም ገልጸዋል። ሁኔታውን አሰቃቂ ሲሉ የገለጹት ኦስማን ሁሉም ነዋሪዎች ግን አካባቢውን ለመልቀቅ እየሞከሩ አይደሉም ይላሉ። ትልቅ ቁጥር ያላቸው ሰዎች ከከተማው ውጪ ለቀው መሄዳቸውን ቀጥለዋል። ሌሎቹ ደግሞ ወደ ኋላ ቀርተዋል። ሕይወት ለነሱ የተለመደ መስሏል። በደቡባዊ ካርቱም በኦሎምፒክ ስታዲየም በሰፈሩ የፈጥኖ ደራሽ ወታደሮች ላይ የሱዳን ጦር አየር ኃይል ጥቃቶችን ማድረሱን እማኞች ተናግረዋል። በደቡብ ካርቱም አጎራባች ከተማ ማዮ ነዋሪ የሆኑት መሐመድ አብደላ ቢያንስ አንደኛው ቦምብ አል እንዳሉስ አካባቢ የሚገኝ አንድ መኖሪያ መምታቱን ተናግረዋል። የካርቱም ነዋሪው ሀሰን ሁለቱ የጦርነት ተፋላሚ ወገኖች ውጊያቸውን መቀጠላቸውን ገልጸው የጤና አገልግሎት ማግኘት እጅግ አስቸጋሪ የሆነ መምጣቱን ተናግረዋል። ሰላማዊ ዜጎችና ህሙማን የጤና አገልግሎት ሰጪ ተቋማትን ለማግኘት ተቸግረዋል። ይህ አካባቢ ከ60 ከመቶ በላይ የሚሆኑ የሕክምና ተቋማት የሚገኙት ጦርነቱ በሚካሄድባቸው አካባቢዎች ሲሆን ከአገልግሎቱ ውጭ ሆኗል። እንደ ተባበሩት መንግስታት ገለጻ እስካሁን በሱዳን ባለው ጦርነት ከ2.5 ሚሊዮን በላይ ሰዎች ቤታቸውን ለቀው ተፈናቅለዋል። ወደዚህ ወደ ዩናይትድ ስቴትስ ስንመለስ ደግሞ በዩናይትድ ስቴትስ ሚኖሶታ ክፍለ ግዛት ሴንት ሉዊስ ፓርክ በተባለች ከተማ የ26 ዓመት ወጣት ሶማሊያዊት የቀድሞ ስደተኛ ለከንቲባነት በመወዳደር ላይ ነች ናዲያ መሐመድ ከተመረጠች በክፍለ ግዛቷ የመጀመሪያ ሙስሊምና ትውልደ ሶማሊያ ከንቲባ ትሆናለች መሐመድ ማስካዴ ከሚኒያፖሊስ ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች በዩናይትድ ስቴትስ ሚኔሶታ ክፍለ ግዛት የምትገኘው የሴንት ሉዊስ ፓርክ ከተማ ምክር ቤት አባሏ ናዲያ መሐመድ በስደተኝነት ዩናይትድ ስቴትስ መጥታ ከሚኒያፖሊስ ከተማ ወጣ ብላ በምትገኘው ሴንት ሉዊስ ፓርክ መኖር የጀመረችው የአስር ዓመት ታዳጊ ሳለች ነው። ከአራት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2019 መሆኑ ነው። የከተማዋ ምክር ቤት የመጀመሪያ ትውልደ ሶማሊያ አባል በመሆን ታሪክ ሰርታለች። ለከተማዋ ምክር ቤት አባልነት ከተመረጡት ሁሉ በዕድሜ ትንሿም እሷ ነች። የሴንት ሉዊስ ፓርክ ከንቲባ ለመሆን እየተወዳደርኩ ነኝ። ከንቲባ ለመሆን ልትወዳደር ያሰበችው ለከተማዋ ካላት ፍቅር በመነሳት መሆኑን ናዲያ መሐመድ ትናገራለች። ከተማዋን ወዳታለው። ሴንት ሉዊስ ፓርክን ወዳታለው። የከተማዋን ሁለንተናዋን እየወደድኩት ነው የሄድኩት። ስለዚህ ቀጥሎ የሚመጣው እርምጃ መሆን ያለበት ይህ ነው አይደል? በዩናይትድ ስቴትስ የሕዝብ ቆጠራ ሴንሰስ ቢሮ መረጃ መሰረት ሴንት ሉዊስ ፓርክ የሚበዙት ነጮች የሆኑ ወደ 50,000 ገደማ ነዋሪዎች አሏት። እንደ አውሮፓውያን የዘመን አቆጣጠር በ2000 ዓ.ም ከተካሄደው የሕዝብ ቆጠራ ወዲህ ግን ነጭ ያልሆኑት ነዋሪዎች ቁጥር በእጥፍ ጨምሮ አሁን ከጠቅላላው የከተማይቱ ነዋሪ ቁጥር 20 ከመቶ ገደማውን ይዘዋል። ናዲያ መሐመድ ነጮች ያልሆኑት የከተማዪቱ ነዋሪዎች በአቅም ተመጣጣኝ የመኖሪያ ቤት ተደራሽነት እንዲኖራቸው የቤት ባለቤትነትም እንዲስፋፋ እንዲሁም የአነስተኛ ንግድ ባለቤቶች አቅም ግንባታ ላይ ለመስራት እንደምታስብ ገልጻለች። ሴንት ሉዊስ ፓርክ ከተማ ውስጥ ነጭ ያልሆኑ ነዋሪዎች የቤት ባለቤትነት መጠን በጣም በጣም ዝቅተኛ ነው። ስለዚህ ሰው የቤት ባለቤት ለመሆን እንዲበቃና ሀብቱን እንዲያዳብር ለመስራት እፈልጋለሁ። የአነስተኛ ንግድ ባለቤቶችን በሚመለከት ደግሞ ሰዎች ወደ ሴንት ሉዊስ ፓርክ ከተማ እየመጡ እንዲገዙ ማገዝ እሻለሁ። ሚኒሶታ ከሁሉም የዩናይትድ ስቴትስ ክፍለ ግዛቶች ብዛት ያለው ትውልደ ሶማሊያ የሚኖርባት ነች። ናዲያ መሐመድም እርሷ ከንቲባ ከሆነች የማይቻል ነገር እንደሌለ ማሳያ እንደሚሆን ነው የምትናገረው። ማንም ሰው ምንም ነገር መሆን ይችላል ማለት ነው። እውነቴን ነው። በሚታይ መልኩ መወከል በጣም አስፈላጊ ነው አይደል? ግን የመጣንበት ዓላማችን ወክሎ በመገኘት ላይ የሚወሰን አይደለም። ጥሩ ስራ መስራት እንድንችል ነው። የ ሀያ ስድስት ዓመቷ የሚኔሶታ ሴንት ሉዊስ ፓርክ ከንቲባነት እጩ ተፎካካሪ የ ሀያ ስድስት ዓመቷ ናዲያ መሐመድ እስካሁን ብቸኛ አይቱ ተፎካካሪ ነች። ምርጫው በህዳር ወር ይካሄዳል ተብሏል። በ አስራ ዘጠኝ በ ሀያ አምስት እና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭቶቻችን ነው እየተከታተላችሁት ያላችሁት። ለምሽቱ የመጀመሪያ አጋማሽ የያዝናቸውን ጥንቅሮች በአጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከማለፋችን በፊት ግን በፕሮግራማችን ላይ ያላችሁን አስተያየቶች ለመጠቆም ወይም ደግሞ በተለያዩ የሳምንታዊ መሰናዶቻችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመስጠት በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስተግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን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 ተመልሰናል። የአሜሪካ ድምፅ ይቀጥላል። የሁለተኛው አጋማሽ የመጀመሪያው መሰናዷችን የሚሆነው በሰሞኑን መንግስት ይፋ ያደረገው የግብር ጉዳይ ይሆናል። መንግስት ሰሞኑን ይፋ ያደረገው የቦታ ኪራይ እና የቤት ግብር የሀገሪቱን ወቅታዊ ሁኔታ ያላገናዘበና ብዙዎችን ለጉዳት ሊዳርግ የሚችል ነው ሲሉ የአሜሪካ ድምፅ ያነጋገራቸው ሁለት የምጣኔ ሀብት ባለሙያዎች ተናገሩ። የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ባለሙያዎችና አጥኚዎች የሆኑት ዶክተር አጥላው አለሙና ዶክተር አቡሌ መሀሪ መንግስት ግብር ከመተመን በፊት ሊያሻሽላቸው የሚገባቸው በርካታ ነገሮች መኖራቸውን ተናግረዋል። ባለሙያዎቹን ያነጋገራቸው ደረጀ ደስታ ነው፣ እንደሚከተል ያቀርበዋል። የአዲስ አበባ ከተማ አስተዳደር በቅርቡ አዲስ የቦታ ኪራይና የቤት ግብር አውጥቷል። ለዚህም የሰጠው ምክንያት በከተማው እያደገ የመጣውን የአገልግሎት ፍላጎትና የመሰረተ ልማት አቅርቦት ችግሮችን ከመፍታት አንጻር ገቢዎችን አሟጦ መሰብሰብ በማስፈለጉ እንደሆነ ገልጸዋል። የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ ግን የቦታና የቤት ግብር ወቅቱን ያልጠበቀና በብዙ ሰዎች ላይ ጫና የሚፈጥር ነው ይላሉ። ቤት ያላቸው ነገር ግን በቤቱ ገቢ የማያገኙበት በጣም ብዙ ሰዎች አሉ። ቤቱ ግን መኖሪያ ብቻ የሚጠቀሙ በጣም ብዙ ሰዎች ያሉ እነዚህ ሰዎች ተለክቶ የሆነ ሺህ ብር ክፈሉ ሲባሉ ለምነው ወይም ከሌላ ሶስት አምጥተው መክፈል ሊኖርባቸው ነው። መጠኑም ከበድ ያለ ነው። ለምሳሌ አራት ፐርሰንት ሲሆን እንደዚህ አካባቢ ነው። ቀላል አይደለም። ትልቅ ፐርሰንት ነው እና በማን አንፃር ነው የታየው? ይሄ ነገር ብዙ ሰው ከአቅሙ ጋራ የማይሄድ ነው። ወቅቱን የጠበቀ አይደለም። መዘግየት ነበረበት። በስራ ላይ ያለው የቦታ ኪራይና የቤት ግብር ግመታ ወቅታዊ ባለመደረጉ ከዚህ ዘርፍ የሚሰበሰብ ገቢ እጅግ አነስተኛ ነው ያለው አስተዳደሩ ሕጉ ለረጅም ጊዜ ሳይታደስ መቆየቱን ይገልጻል። ቆይቷል መባሉን ግን ዶክተር አጥላው አይቀበሉትም። እንግዲህ ይሄ ቆይቷል የሚባለው ነገር ግብር እኮ ይከፈላል። በፊትም እኮ እንከፍላለን። መጠኑ መጠነኛ ነው እንጂ እንከፍላለን። የዚህ እኮ መጠኑ በጣም ኃይል ትልቅ ነው። ሁለተኛ የነበረውንም የግብር ሁኔታ ሰፋ ማድረግ፣ ብዙ ሰዎች ግብር እንዲከፍሉ ማድረግ ነው እንጂ በሰው ባሉት ላይ ጫና በመፍጠር አይደለም። ታክስ ቤዙን ማስፋት ይባላል እንጂ የታክስ ጫናውን መጨመር አይደለም የሚያስፈልገው የሚሰበሰበው ግብር የማህበረሰቡን ሕይወት ለማሻሻል ይረዳል የሚለውን መከራከሪያ የሚጋሩት የምጣኔ ሀብቱ ባለሙያው ዶክተር አቡሌ መሀሪ ማህበረሰቡን ሊጎዳ የሚችልበት መንገድም ሊኖር እንደሚችል ያስረዳሉ። ታክስ እንደ ታክስነቱ መሰብሰብ ባለበት ልክ መሰብሰቡ ለአንድ መንግስት የገቢ ምንጭ ስለሆነ እና የማህበረሰቡን ፍላጎት ለማሟላት የግታክስ መሰብሰብ ስላለበት ግዴታ ነው። ታክስ መኖሩ ባልተማከለ መልኩና ና በጣም አናሳ በሆነ መንገድ ከዚህ ቀደም አስራ ዘጠኝ ሰላሳዎቹ ጀምሮ በኢትዮጵያ ውስጥ የአስራትና የጣራ የተባለ የጣራ ና ግድግዳ የተባለ ይከፈል ነበር። አሁን ላይ ሰማችን የተስተዋለ ያለው የታክስ ጉዳይ ትንሽ ማህበረሰቡን በከፈተ ሆኖ ይደመጣል። ይህን ምንድን ነው እንግዲህ የመንግስት ዋነኛ ዓላማ የማህበረሰቡን ዌልፌር ማሻሻል ነው። ያንን ለማሻሻል፣ በሌላ ጎኑ ደግሞ የሰዎችን ፍላጅሮ በግት በሚመስል መንገድ ጫና መኖሩ ምናልባት ዌልፌር ማሻሻሉ በማሰብ ማህበረሰቡን ሊጎዳ ስለሚችል በአግባቡ መጠናት ይኖርበታል የሚል እምነት አለ። የቦታ ኪራይ ኪራይና የቤት ግብሩ አገሪቱ አሁን ያለችበትን ተጨባጭ ሁኔታ ያላገናዘበ መሆኑን ዶክተር አቡሌ ይናገራሉ። እንደምናውቀው በሀገራችን ከፍተኛ የሆነ የዋጋ ንረት ያለበት ሀገራችን፣ በዚህም በዛም ተሰለሱ ያለ የፖለቲካ አለመረጋጋቶች፣ በጦርነቱ በተለያዩ ጉዳዮች፣ በድርቅ ተጎዳንበትና ማህበረሰቡ ከፍተኛ ጫና ውስጥ አለበት ጊዜ ከመሆኑ ጋር ተያይዞ ታክስ የሰዎች የመክፈል አቅምም ያላገላል። አሁን ላይ የኑሮ ውድነቱ እዚህ ልክ ሰውን እያማረረብ አለበት ሁኔታ ዝቅተኛው የማህበረሰብ ክፍል ላይ ጫና ማምጣቱ የሰውን ኑሮ ወይም የሰውን ኑሮ በእጅጉ ፈተና ውስጥ የሚከት ነው የሚሆነው። ተመኑ ተግባራዊ ሲደረግ በጥናት ላይ ተመስርቶ እንደሆነና በግል በልዩ ሁኔታ የተቸገረ ካለ ቅሬታ ማቅረብ እንደሚችል የአዲስ አበባ ገቢዎች ቢሮ አስታውቋል። ባለሙያዎች ግን ይህ ወጥነት የጎደለው አሰራር ስለሚፈጥር ለሙስና ሊያጋልጥ እንደሚችል ይጠቅሳሉ። መንግስት የተመለከተው ቤቶችን እንጂ ቤት ውስጥ የሚኖሩ ነዋሪዎችን ገቢ አለመሆኑንም ይናገራሉ። ተመሳሳይ ቤቶችና ቦታ ላይ የሚኖሩ ሰዎች አንድ አይነት ገቢ አላቸው ብሎ መገመት አይቻልም፣ የሚሉት ዶክተር አቡሌ ለምሳሌ በልማት ስም ተነሽ የሆኑ ሰዎችን ይጠቅሳሉ። ምናልባትም ከዚህ ቀደም መኖሪያ ቤቶች አቅም ደካማ የሆኑ ሰዎችን በልማት ተነሽነት በየአካባቢ ተወስዶ እየተሰጣቸው አሉ። እነዚህ ሰዎች ግን ገንዘብ በተሰላበት መንገድ የመክፈል አቅም የሌላቸው የሚሆኑበትና አሁን በተለያዩ መንገድ የምንሰማው ነው ያንን ነው እነዛ ሰዎች እዛ አይነት የጋራ መለባበት ውስጥ ይኖሩ እንጂ ገቢያቸው በዛ አሁን በተሰላው መልክ ሊከፍሉ የሚችሉበት አቅም ላይኖራቸው ይችላል። ዶክተር አጥላው የገቢና የፋይናንስ ችግር እንዳለበት የሚታመነው መንግስት ግብር መጨመሩ ተገቢ ቢሆንም ሌላኛውንም አማራጭ መመልከትና የሚገኘውንም ገቢ ኃላፊነት በሚሰማው መንገድ መጠቀም እንደሚገባ ይናገራሉ። ገቢው ከታክስ እና ከመሳሰሉት ነው መንግስት የሚያገኘው። ግን በሌላ በኩል ደግሞ የሚያገኘውን ገቢ When Miss Charles አብቃቅቶና አለብክነት መጠቀም ይሻላል ወይስ ብዙዎችን ወደ ድህነት የሚያመራ እርምጃ ውስጥ መግባት ነው የሚሻለው? ይህ እንግዲህ እኮ ሁልጊዜ ከሁለት መጥፎ ነገሮች የተሻለውን የመምረጥ ጉዳይ ነው። ሁልጊዜ የተሳካ ነገር አይመጣም። ገቢ ያስፈልገዋል መንግስት፣ እርግጥ ነው ነገር ግን ደግሞ ሰው ደግሞ የግብሩ ጫና ደግሞ ከፍ ሲል ሰዎችን ብዙ ችግር ውስጥ ይጥላቸዋል። እውነት ነው። ዶክተር አቡሌ መንግስት የግብር ሁኔታዎችን ከመጨመሩ በፊት በመጀመሪያ ደረጃ ሊያሻሽላቸው የሚገቡ ነገሮች አሉ የሚሏቸው ዋና ዋና ነገሮች ለው ይዘረዝሯቸዋል። በመጀመሪያ ደረጃ ኢንስቲቱሽኖቻችንን ማሻሻል አሰራሮቻችንን ማዘመን ከሙስና እና ከሰው ንክኪ የጸዳ አሰራርን በመዘርጋት የሚገባውን ታክስ መሰብሰብ ይቻል። ምናልባትም አሁን ላይ መክፈል አቅማቸው ደካማ የሆኑ የማህበረሰብ ክፍሎችን ሪዝነብል በሆነ መንገድ የሚከፍሉትን ታክስ ቀንሶ መክፈል በሚችሉበት መንገድ እንዲከፍሉ ማድረግ ይቻላል። ጎን ለጎንም ደግሞ መንግስት ያለመውን ያሰበውን የማህበረሰብ አገልግሎትን በሰፋና በተደራጅ መልኩ ማቅረብ ይችላል። መንግስት የታክስ ጫና ከማስፋት ይልቅ የታክስ መሰረቱን ማስፋት ይገባው እንደነበርም ዶክተር አጥላው አለሙ ይናገራሉ። የግብር አሰባሰቡን መሰረቱን በተለያዩ ነገሮች ወደ አነስ ያለች አነስ ያለች ሆና ብዙ ሰዎች ላይ በማድረግ ነው። ሰዎች እየሰሩ እኮ መንገድ ዳርም ሆነው ትናንሽ ሱቆችም አቋቁመው የተለያየ ስራ እየሰሩ ገቢ አግኝተው ያች ከዚያች ገቢ ላይ አስር ብርም አምስት ብርም ለመንግስት እኮ ገቢ ማድረግ ይችሉ ነበር። ግን የተያዘው ነገር በዛ አይነት አይደለም። የግብር ቤዙን ማስፋት ሳይሆን በነበሩ ላይ ጫና መጨመር ይመስላል እና ይህንን ለመንግስትም የሚጠቅመው አይመስለኝም። አድማጮች፣ በዚህ ዙሪያ ነዋሪዎችን፣ የመንግስት አካላትና ሌሎች ባለሙያዎችን ያካተቱ ሌሎች ተጨማሪ ዘገባዎችን ወደፊት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ዝግጅታችን አሁንም ከአሜሪካ ድምፅ እንደቀጠለ ነው። ደረጀ ደስታና እንግዳዎቹን የምጣኔ ሀብት ባለሙያዎች እናመሰግናለን። በተከታይ ደግሞ የምናልፈው ወደ ኬንያ ይሆናል። በዛ ያሉ የስደተኞችን እንመለከታለን። አደን አብዱላሂ ኬንያ በሚገኘው ዳዳብ ስደተኛ ካምፕ ሲያድግ ብዙ ፈተናዎችን አሳልፏል። ከሀገሩ ከሶማሊያ የተሰደደው ጽንፈኛ እስላማዊ ታጣቂ ቡድን አልሻባብ ሊመለምለው ሲሞክር አሻፈረኝ በማለቱ ነው። እናም ዛሬ አደን ጋዜጠኛ ነው። ራዲዮ ጋርጋር በሚባል ትኩረቱን የስደተኛው ማህበረሰብ ላይ እያደረገ በተባበሩት መንግሥታት የስደተኞች ከፍተኛ ኮሚሽን የሚደገፍ የሬዲዮ ጣቢያ ላይ ይሰራል። የዛሬውን በዚህ ሳምንት የተከበረውን የዓለም ስደተኛ ቀን ምክንያት በማድረግ ጁማ ማጅንጋ አደን አብዱላሂም ስለ ስራው እንዲሁም ስለ ህልም አነጋግሮት ያቀረበውን ዘገባ ቆንጅት ታየ ታቀርበዋለች። ሰሜናዊ ኬንያ ከሚገኙት ሶስት የስደተኛ ካምፖች በአንደኛው ጋዜጠኛ አደን አብዱላሂ ኮንቴነር ውስጥ ሆኖ የራዲዮ ጋርጋርን የጠዋት ፕሮግራም እያቀረበ ነው። በጋዜጠኝነት ሙያ በመሰማራቱ ህልሙ እንደተሳካለት ይናገራል። የ25 ዓመቱ አደን ታዳጊ ወጣት ሳለ አልሸባብ በተዋጊነት እንዲሰለፍ ሲጠይቀው እምቢኝ ብሎ አገር ጥሎ እንደተሰደደ ይናገራል። በስደተኛ ካምፕ ውስጥ ያጋጠሙትን ታሪኮች ለመናገር ይመኝ እንደነበረም ገልጧል። ዳዳብ ስደተኛ ካምፖች ውስጥ ትልቅ የብዙኃን መገናኛ ክፍተት እንዳለ አይቻለሁ። ብዙ ነገር ይካሄዳል፣ ነገር ግን ማንም አይዘግብበትም። በዚህም ምክንያት ነው እኔ ይህንን ክፍተት በመምላት ድምፅ ለሌላቸው ድምፅ ለመሆን የተነሳሁት። አደን አብዱላሂ የኖርዌይ የስደተኛ ካውንስል በስደተኛ ካምፖቹ ቴክኒካዊ የሙያ ስልጠና ከሰጣቸው ከ600 የሚበልጡ ወጣት ስደተኞች መካከል አንዱ ነው። ጋድሬፍ ከቤት በዳዳብ አካባቢ የኖርዌጂያን የስደተኞች ካውንስል ፕሮግራም ኃላፊ ናቸው። አደን እና ሌሎችም ስደተኛ ወጣቶች ስላገኙት የሙያ ስልጠና እንደሚከተለው ያስረዳሉ። አብዛኞቹ ወጣቶች የአንደኛና የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ከፍተኛ ትምህርት በተለይም ዩኒቨርስቲ ገብተው ለመማር ያላቸው እድል በጣም ውሱን ነው። ስለዚህ እኛ እንደ ኖርዌጂያን የስደተኞች ጉዳይ ምክር ቤት ወጣቱን ትኩረት ያደረገ የቴክኒክ ስልጠና ለመስጠት ተንቀሳቀስን። የምንሰጠው ስልጠናም በአጠቃላይ ጋሪሳ እንዲሁም ዳዳብ ውስጥ ያሉትን እድሎች በሚመለከት ካደረግነው ግምገማ በመነሳት ነው። ኮንጓዊው ስደተኛ ኢላይ ሃሙሊ በዲጂታል ጋዜጠኝነት ተሰማርቷል። ወደፊት ደግሞ የቴሌቪዥን ፕሮግራም አቀናባሪ ለመሆን ነው የሚመኘው። ቢንጋ ሪፊጂ አንድ ሰው ስደተኛ መሆኑ ያለውን ችሎታ ውሱን ያደርገዋል ማለት አይደለም። የኬንያ ተወላጅ መሆንና ስደተኛ መሆን አንድ ሰው ባለው ችሎታ ላይ ምንም ለውጥ ያመጣል ብዬ አላምንም። የአገሩ ዜጋ የመሆንና ያለመሆን ጉዳይ ነው እንጂ ከዚያ ሌላ ምንም ለውጥ አይኖረውም። ሶማሊያዊው ጋዜጠኛ አደን አብዱላሂ ባለም አቀፍ የሕፃናት ቀን ዕለት በስደተኛ ካምፑ የተካሄደ መሰናዶ ተከታትሎ ነበር። የ25 ዓመቱ ጋዜጠኛ አድማጮቹ ሙርቲ ላይ ብለው ይጠሩታል፣ በሶማሊኛ ታላቅ ሰው ማለት ነው። በካምፖቹ የሚኖሩትን ስደተኞች ህይወት የተመለከቱ ዝግጅቶችን ማቅረብ ደስታ እንደሚሰጠው ይናገራል። ሶማሊያዊቱ ስደተኛ ላይላ ሀሊፍ የራዲዮ ጋር ጋር አድማጭ ነች። የራዲዮ ጣቢያው ስደተኛውን ማህበረሰብ በካምፖቹ ከተሰማሩት የእርዳታ ድርጅቶች ጋር የሚያገናኝ ድልድይ ሆኖ እየሰራ ነው ብላለች። ላይላ ሀጋዴራ ውስጥ የሚገኘው መደብሯ ውስጥ ቁጭ ብላ የራዲዮ ስርጭቱን እያደመጠች ነው። እንዲህ ስትል አስተያየቷን ሰጥታለች። ካምፖች ውስጥ ስለሚሆነው ሁሉ በተለይም እዚህ ስለሚሰሩት የሰብአዊ ረዴት ድርጅቶች ሁሉንም መረጃ ለማግኘት ይህን ሬዲዮ አዳምጣለሁ። የእኛ እና የድርጅቶቹ መገናኛ እሱ ነው። ኬንያ ከግማሽ ሚሊዮን በላይ ስደተኞችና ጥገኝነት ፈላጊዎችን በሀገሯ አስጠልላለች። የሚበዙት ሶማሊያውያን እና ደቡብ ሱዳናውያን ናቸው። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2021 ዓ ም ኬንያ ስደተኞቹ የስራ ዕድል እያገኙ ከሀገሬው ጋር ተዋህደው እንዲኖሩ የሚያስችል ህግ አውጥታለች። ጋዜጠኛ አደን አብዱላሂ እና ሌሎቹም ያገኙት ሙያዊ ስልጠና ይህንን እድል እንደሚከፍትላቸው ተስፋ ያደርጋሉ። ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ዝግጅታችን ይቀጥላል። አሁን ደግሞ የምናልፈው ወደ ሳምንታዊ ሳይንስና የተፈጥሮ አካባቢ ነው። የኢትዮጵያ አርሶ አደሮች በአየር ንብረትና በአየር ሁኔታ ለውጥ ዙሪያ በቂ መረጃ አለማግኘታቸው ለእርሻ ምርት መቀነስ ከፍተኛ አስተዋጽኦ እንደሚያደርግ አንድ በቅርቡ የወጣ ጥናት አመልክቷል። ዓለም አቀፍ የእድገት ማዕከል የተሰኘው ተቋም በአምስት ክልሎች ውስጥ ባካሄደው ጥናት ኢትዮጵያ ውስጥ ስለ አየር ንብረት ለውጥ መረጃ የሚያገኙ አርሶ አደሮች አስራ ስምንት ከመቶ ብቻ መሆናቸውን ያመለከተ ሲሆን መረጃ ያላቸው አርሶ አደሮች በበቆሎ ምርታቸው ሀያ ሰባት ከመቶ በስንዴ ደግሞ አስራ ሰባት በመቶ የበለጠ ምርታማ እንደሚሆኑ አስታውቋል። በዚህ ዙሪያ አርሶ አደሮችን እና የግብርና ባለሙያዎችን እንዲሁም ጥናቱን ያካሄደው ተቋም የኢትዮጵያ ወኪል ኢኮኖሚስት የሆኑትን ዶክተር ስንሻው ታምሩን አነጋግረን ተከታዩን ዘገባ አሰናድተናል። በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉት የስልሳ ስምንት አመቱ አቶ ኒኔ ሆርሲሳ በግብርና ሙያ የሚተዳደሩ ባለሙያ ሲሆኑ ቀደም ሲል እንደ ልብ ያመርቱት የነበረው የበቆሎ እህል አሁን ምርታማነቱ እየቀነሰ መምጣቱን ይገልጻሉ። ድሮ መዳበሪያም አልፈልግም ክረም ሱ ያጠግባል። መሬቱ የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር ቶክሶ፣ በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በአመት በመዳበሪያ ተቀፍጦ ወይም ደግሞ ዝናብ አቶ ተቃጥሎ አፈሩ ራሱ ተቀይጠዋል እና ምርጭ እንደ ዱሮ አይደለም፣ እና በግድ እያወጡ ነው በመዳበር ካለበለዚያ ግን ምንም አይገኝም። ከአፈሩ ላይ የአፈር መበከል ራሱ አፈሩ ራሱ ከዱሮ አፈር አይነት አይደለም። አቶ ኒኔ የእርሻ ምርታቸው የቀነሰው በዝናብ መጥፋትና የሚኖሩበት አካባቢ የሙቀት መጠን በከፍተኛ ሁኔታ እየጨመረ በመምጣቱ መሆኑንም ያስረዳሉ። አይ አንዱ ነው ይሄ ዓመቱን በሙሉ ይሄዳል ያለን ዘንድሮ በተለያይ እየታ ሁልጊዜ እየቀነሰ እየቀነሰ ወደ መቀነስ ወደ መቀነስ እየተራመደ ነው ያለው። የምታዩ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደም ደስ የሚለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዜ ጤነኛ አይደለም እየቀነሰ እየቀነሰ ወደ መቀነስ የሚሄድ ይመስለኛል። የአየር ንብረት ለውጥ ያስከተለው የዝናብ መጥፋትና የአካባቢ ወደ በረሃነት መቀየር አቶ ኒኔንና ሌሎች በግብርና የሚተዳደሩ አርሶ አደሮችን ለከፍተኛ ችግር አጋልጧል። በዝናብ መቀነስ ምክንያት በርካታ አርሶ አደሮች ለቤት ምግብ ፍጆታና ለገበያ የሚያቀርቡት የበቆሎ ምርት እንደ ልብ እንዳይበቅል ማድረጉንና የሚበቅሉትም ከቀድሞ ዝርያቸው እጅግ ያነሰ የምርት መጠን ያላቸው መሆኑን የግብርና ባለሙያዎች ይገልጻሉ። አቶ አበባየው ካሳይ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በምጽሐረ ቃሉ ፒኤች ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ ናቸው። በፊት ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠን ስለቀነሰው በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህን እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮ ባዮ ዳይቨርስቲ የምንለው የሱም አይነት ይቀንሳል ማለት ነው። የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ እያሳደረ ያለውን ጉዳት ከግምት ውስጥ በማስገባት ዓለም አቀፍ የእድገት ማዕከል የተሰኘ ተቋም በቅርቡ ባካሄደው ጥናት የኢትዮጵያ አርሶአደሮች በአየር ንብረት ለውጥ ዙሪያ በቂ መረጃ እንዲያገኙ በማድረግ ብቻ ምርትንና ምርታማነትን ማሻሻል እንደሚቻል አመልክቷል። ሆኖም በአሁኑ ወቅት መረጃውን የሚያገኙት 18 ከመቶ አርሶአደሮች ብቻ መሆናቸውን ጥናቱን ካካሄዱት ባለሙያዎች አንዱና የተቋሙ የኢትዮጵያ ወኪል የኢኮኖሚ ባለሙያ ዶክተር ስንሻው ታምሩ ያስረዳሉ። ከጠየቅናቸው ወደ አራት ሺህ ከሚጠጉ አርሶ አደሮች ውስጥ አስራ ስምንት ፐርሰንቱ ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለው ሌላ ዲቴይልስ አንገባ መረጃውን ያገኙ አርሶ አደሮች አስራ ስምንት ፐርሰንት ብቻ ናቸው። ወደ ሰማንያ ሁለት ፐርሰንት የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም። መረጃውንም ደግሞ ደርሷቸውም አያውቁም። እስካላወቁም አይደርሳቸውም። መረጃ እንዳያገኙ የሚያግዷቸው ነገሮች ምንድን ናቸው የሚሉትን ለማየት ሞክራቸዋል። አዎ እንደመጠየቅ መጠየቅ ብለናል። አንደኛ ስለ መረጃ ራሱ መኖሩን አያውቁትም። ያው መረጃው ስለሌለ ነው ይላሉ፣ ወይ ደግሞ ሬዲዮ በሰፊው ስለማንሰማ ነው ወይ ደግሞ እዚህ ዲቨሎፕመንታል ኤጀንት የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም። እንደዚህ እንደዚህ አይነት የመሳሰሉ መልሶችን ነው የሰጡት። ይህ በአማራ፣ ኦሮሚያ፣ ትግራይ ደቡብና ሶማሊያ ክልሎች ውስጥ የተካሄደው ጥናት እንደሚያሳየው አርሶ አደሮች ጋር የሚታየው ከፍተኛ የሆነ የመረጃ እጥረት በምግብ ምርትና የምግብ ዋስትና ላይ ከፍተኛ ተጽዕኖ እያሳደረ ነው ከአየር ንብረት ለውጥ ጋር በተገናኘ battere è lì che ti ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የአስራ ዘጠኝ ስልሳ ስድስቱ በኢትዮጵያ አቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ፣ በቅርብ ጊዜ ደግሞ በሰሜን በሰሜን ምስራቅ እንደዚህ፣ በደቡቡ እንደዚህ የቦረና ዞንን ተከትሎ በጣም ትልልቅ ድርቅ ጋ የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሌ አካባቢ ጨምሮ ወቅቱን ያልጠበቀ ጎርፍም መጥቶ ትልቅ የብዙ ቤተሰቡን አፈናቅሏል እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ህዝብ በዚህ ይጠቃል። ለመሆኑ አርሶ አደሮች በአየር ንብረት እና በአየር ሁኔታ ለውጥ ዙሪያ በሚያገኙት መረጃ ምን ያክል ምርታቸውን ማሳደግ ይችላሉ ለሚለው ጥያቄ ዶክተር ስንሻው በጥናታቸው ያገኙትን ውጤት ያብራራሉ። እነዚህ አስራ ስምንት ፐርሰንት ካገኙት ውስጥ ካላገኙት ጋር ሲነጻጽር ያገኙት አርሶ አደሮች የበቆሎ እና የስንዴ ምርታቸው ከአስራ ሰባት እስከ ሀያ ስድስት ፐርሰንት በጣም ከፍ ብሎ አግኝተነዋል። ይሄ ማለት በጣም ትልቅ የሚባል ውጤት ነው። እንደማዳበሪያ፣ እንደ ምርጥ ዘር እንደ ኤክስቴንሽን ሰርቪስ ከነዚህ ጋር ባልተናነሰ ሁኔታ የበቆሎና የስንዴን ምርት በጣም ከፍ ያደርጋል። ግን እዚህ ጋር አጽንኦት ሰጥቼ መናገር የምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት ሌሎች ቡና ላይም ለማጣራት ሞክረን እስካሁን ባለ እንዳታ ተጨባጭ መረጃ አላገኘንም። ከአየር ንብረት ወይም ከአየር ሁኔታ መለዋወጥ ጋር ተያይዞ የሚቀርቡ መረጃዎችን ከሚያገኙ ጥቂት አርሶ አደሮች መካከል 63 ከመቶ የሚሆኑት መረጃውን የሚያገኙት ከሬዲዮ መሆኑን ጥናቱ አመልክቷል። ሌሎች 19 ከመቶ የሚሆኑት ደግሞ ከቴሌቪዥን ሲያገኙ፣ ቀሪዎቹ ከጎረቤትና ከእርሻ ባለሙያ ሰራተኞች የሰሙ ናቸው። ይህን የመረጃ ስርጭት ሁኔታ በተቀናጀ መልኩ እንዲዳረስ የሚመለከታቸው አካላት ተጨማሪ ጥናቶችን ማካሄድ እንዳለባቸው ዶክተር ስንሻው ይጠቁማሉ። ሞዳሊቲው እንዴት ይሁን? በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል ነው፣ በሞባይል ስልክ በኩል ነው፣ በእነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው? በሬዲዮ በኩል ነው? በሬዲዮ በኩል ከሆነ ደግሞ ምን አይነት ትንትና ተካሂደው ምን አይነት መረጃ ነው መስጠት ያለበት የሚለውን፣ ሬዲዮ ስንት ቦታ ነው የሚደርሰው? ፍሪኩዌንሲው እንዴት በሚሆን ነው በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄን እዚህ የአየር ንብረት ጋር በተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋር በተገናኘ መረጃውን መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጠ ጥናት ማድረግ በምን በኩል ቢደርስ ነው የበለጠ ተጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንዲሁም ከእሱ ጋር በተገናኘ ሌላ ጥናት ለማድረግ እየተዘጋጀ ነው። በአየር ንብረት ለውጥ ዙሪያ የሚሰራጩ መረጃዎች ለአርሶ አደሮች በሚሆን መልኩ አሰናድቶ በተለያዩ መንገዶች እንዲዳረሱ ለማድረግ የግብርና ሚኒስቴር፣ የሜትሮሎጂ አገልግሎቶች፣ የግብርና ኤክስቴንሽን ሰራተኞች እና የመገናኛ ብዙኃን ተቀናጅተው መስራት እንደሚጠበቅባቸው ዶክተር ስንሻው አመልክተዋል። ይህ ከሆነ እንደ አቶ ኒኔን የመሳሰሉ አምራች ገበሬዎችን ለአደጋ ላጋለጠው የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር ይቻላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን ስርጭታችንን ነው። ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ከዛ በፊት ግን በተለያዩ የመገኛ መንገዶቻችን መልእክቶቻችሁን ያደረሳችሁን የተለያዩ ሰዎች አሏችሁ። ከእነሱ መካከል የተወሰኑትን እናጋራችሁ። በኪረሙ ወረዳ ስምንት አርሶ አደሮች በታጣቂዎች እንደተገደሉ የኮሚኒኬሽኑ ጽሕፈት ቤት አስታወቀ፣ በሚል ባቀረብነው ዘገባ ተስፋ ለመሀሪ የተባሉ የፌስቡክ ተከታያችን ፈጣሪ በየቀኑ ዜናው ስለሞቱ ሰዎች ነው። ስለዚህ ህዝቡ ይህንን ለምን ሆነና ማቆም እንዳለበት እንዴት ማወቅ አለበት። ካልሆነ በስተቀር ይህ ችግር የሚቀጥል ይመስለኛል የሚል መልእክታቸውን አጋርተውናል። ፈርዲሳ ሀሌና የተባሉ እንዲሁ የፌስቡክ ሌላ ተከታያችን በሆሮ ጉድሩ ዞን በአሙሩ ወረዳ በአጋምሳ ከተማ በየቀኑ እየሞቱ ላሉ ዜጎች ውስጥ ማን ድምጽ ይሁን ማንስ ይስማቸው? የሚል መልእክት አስቀምጠውልናል። መነሻውን በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት ከፍተኛ ጉዳት ላደረሰባቸው የትግራይ ክልል ባለሀብቶች ዕዳ እንዲሰረዝ የክልሉ የንግድና ዘርፍ ማህበራት ፕሬዝዳንት ጥሪ አቀረቡ፣ ስንል ባስተላለፍ ነው። ሌላው ዘገባችን እንዲሁም የፌስቡክ ተከታያችን የሆኑ ኑር ዋርካ በሚል ስያሜ ፌስቡክ ላይ የሚከተሉን አድማጭ ተመልካቻችን፣ ጦርነቱ አልተጠናቀቀም፣ ምክንያቱም እስካሁን ድረስ ያልተፈቱ ችግሮች አሉ ሲሉ አስተያየታቸውን በእንግሊዝኛ አስፍረው አስቀምጠውልናል። የወላይታ ዞን የጋራ ክልል ጥያቄ ህዝበ ውሳኔ ለሁለተኛ ጊዜ መካሄዱን አስመልክቶ በቀረበው ዘገባ ደግሞ ሙሉነሽ ደርጋሶ የተባሉ ተከታያችን አሁንም በፌስቡክ ላይ “መንግስት ዙሪያ ጥምጥም መዞር ለምን አስፈለገው? የፖለቲከኞችን ሀሳብ ከህዝቡ ጋር ማስማማት አይሻልም ወይ? ለአንድ ዞን አምስት ሺህ ታዛቢ በመላክ ሀብት ከማባከን ይልቅ የህዝቡን ሀሳብ በግልጽ በማወያየት በምላሽ ቢሰጥ ጥሩ ይሆን ነበር። ይህ ለምን እንደማይሆን አልገባኝም የሚል አስተያየታቸውን አጋርተውናል። ቀደም ሲል በትምህርት የተቡና የሳሉ ትውልደ ኢትዮጵያውያንን ለማበረታታት በዩናይትድ ስቴትስ ቨርጂኒያ ግዛት የተካሄደውን የማበረታቻ ዝግጅት አስመልክቶ ባቀረብ ነው ዘገባ ስርም እንዲሁም በርካታ መልእክቶችና አስተያየቶች ደርሰውናል። በርካቶች ለተመራቂ ተማሪዎች እንኳን ደስ አላችሁ የሚል መልእክትን ያስቀመጡት፣ ሌሎች ደግሞ አዘጋጆቹን በርቱ፣ በዚሁ ቀጥሉ የሚሉ የማበረታቻ መልእክቶች አድርሰውናል። አድማጮች እናንተም በተለያዩ ዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። በተጨማሪም የስልክ መስመራችን 2022513505 ነው። ከፊት የመደመር ምልክትና አንድን በማስቀደም ድምጻችሁን በዋትሳፕ ቀርጻችሁ ብታስቀምጡልን ይደርሱናል። እኛም እንደዚህ አለፍ አለፍ እያልን እየሰበሰብን መልሰን ወደ እናንተ የምናደርስ ይሆናል። ዝግጅቶቻችንን እናጠናቀቃለን በማቀናበር ብርሃን ኃይሉ ዋና አዘጋጅ ቆንጆ ይታየ፣ እንዲሁም የተለያዩትን መሰናዶች በማዘጋጀት አብረውን ካመሹ መላው የአሜሪካ ድምፅ ባልደረቦች ጋር ስናስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። ቀደም ሲል እንዳልኩት ዝግጅቱ መልእክቶቻችሁን በተለያዩ መገናኞቻችን ልታደርሱን ትችላላችሁ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።